ሳይንስና ቴክኖሎጂ። ጤና ይስጥልኝ አድማጮች እንደምን ሰንብታችኋል? በኢትዮጵያ ምርታማነታቸው የተረጋገጡ ምርጥ የበቆሎ ዝርያዎችን ለማስፋፋት እየተደረጉ ያሉ ጥረቶችን እንዲሁም በሂደት የታዩ መሰረታዊ ችግሮችን የሚዳስሰው የዕለቱ የሳይንስና ቴክኖሎጂ ዝግጅታችን ተጀምሯል። አብራችሁን እንድትቆዩ የምጋብዘው የዕለቱ ተረኛ አዘጋጅ ታምራት ዲንሳ ነኝ። መልካም ቆይታ። የዓለም የምግብና እርሻ ድርጅት በእንግሊዝኛ ምጻሩ የፋኦ መረጃ እንደሚያመለክተው በዓለማችን በዋናነት ከሚመረቱ የሰብል አይነቶች ከሚሸፍኗቸው የመሬት ስፋት አንጻር የበቆሎ ምርት ከሩዝና ከስንዴ ቀጥሎ በሶስተኛ ደረጃ ላይ ይገኛል። ነገር ግን ከሚያስገኘው የምርት ብዛት አንጻር ቀዳሚ መሆኑን ነው መረጃው የሚያመለክተው። ኢትዮጵያ በበቆሎ ምርት ከምስራቅ አፍሪካ ሀገራት ቀዳሚ ስትሆን ከአፍሪቃ ደቡብ አፍሪቃን ተከትላ በሁለተኛ ደረጃ ላይ ትገኛለች። ምርቱ በሀገሪቱ በሁሉም ክልሎች የሚመረት እንደመሆኑና ተፈላጊነቱም በዚያው ልክ እንደመሆኑ መጠን የተሻለ ምርት ይገኝ ዘንድ የግብርና ምርምር ማዕከላት አራት አስርተ ዓመታትን የተሻገሩ የተለያዩ የምርምር ስራዎችን ሲያከናውኑ ቆይተዋል። ከመልክዓ ምድርና የአየር ሁኔታ ጋር የተዛመዱ እንዲሁም የተሻለ ምርት የሚያስገኙ የተለያዩ የበቆሎ ዝርያዎችም ተገኝተዋል። የመጠቀሚያ ጊዜያቸው አልፎ ከገበያ የወጡና አሁንም ድረስ አርሶ አደሩ እየተገለገለባቸው የሚገኙ ዝርያዎች እንዳሉም ይታወቃል። በዛሬው ዝግጅታችን በኢትዮጵያ በተለይ በምርምር የተገኙ ምርታማነታቸው የተረጋገጡ የበቆሎ ዝርያዎች በአርሶ አደር ማሳ ላይ የሚከናወንን የዘር ብዜት ምን ያህል ውጤታማ ነው ስንል እንጠይቅበታለን። በእርግጥ ነው አርሶ አደሩ የምርጥ ዘር ብዜትን በማሳው ላይ ማከናወን ከጀመረ ውሎ አድሯል። መረጃዎች እንደሚያመለክቱት ከግብርና የምርምር ማዕከላት ውጭ ባሉ የአርሶአደሮች አደሮች ማሳ ላይ የዘር ብዜት ስራው በስፋት መከናወን የተጀመረው እንደ ጎርጎርሳውያኑ አቆጣጠር ከ2008 ዓ ም አካባቢ ጀምሮ እንደሆነ ነው። የዘር ማዳቀልና የብዜት ስራው ወደ አርሶ አደሩ ቀዬ እንዲመጡ ካስገደዱ ጉዳዮች አንደኛው ደግሞ ፍቃድ ወስደው በዘር ብዜት ስራው ላይ የተሰማሩ የግል ድርጅቶች ለዘር ዝግጅቱ የሚሆን በቂ መሬት ለማግኘት ሲባል እንደሆነ ከባኮ ብሔራዊ የበቆሎ ምርምር ማዕከል ያገኘነው መረጃ ያመለክታል። የዘር ብዜት ስራው ሳይንሳዊ መንገድን ተከትሎ የሚከናወን እንደመሆኑ መጠን ብርቱ ጥንቃቄና የባለሙያዎች የቅርብ ክትትል የሚሹ ተግባራትንም ይጠይቁ ነበር። በባኮ ብሔራዊ የበቆሎ ምርምር ማዕከል ዳይሬክተር የሆኑት አቶ በየነ አበበ ቴክኖሎጂውን ወደ አርሶ አደሩ ማሳ ማምጣት ያስፈለገበትን ምክንያት ሲገልጹ፣ ምርጥ ዘር ድርጅት ፍላጎት በጣም ከጊዜ ወደ ጊዜ በተፈጠረው የግንዛቤ ስራዎች እየጨመረ ስለመጣ አርሶ አደሮቻችንን በማደራጀት ዘር እንዲያባዙ ፍቃድ ያገኙ የዘር አምራች ድርጅቶች አርሶ አደር እያደራጁ ቴክኖሎጂን ያባዛሉ እንጂ አርሶ አደር በራሱ ዘር አባዝቶ በራሱ መልሶ አሸጠ የሚደረጉ ምንድን ነው፣ ዘር እንዲያባዙ መንግሥት ፈቃድ የሰጣቸው የዘር አባሽ ድርጅቶች መሬት ውጥረት ስላለ አንድ አካባቢ የሚገኙትን አርሶ አደሮች ያደራጁና ካደራጁ በኋላ አሰልጥኖ በኮንትራክቹዋል አግሪመንት መሰረት አንድ ኩንታል ይሄን አይነት ድርገታ ያለው በማለት ይፈራረሙና ያን ዘር አርሶአደር ማሳ እንዲባዛ ያደርጋል። አርሶአደሩ የምርጥ ዘር ብዜት ስራው ቀዬው ድረስ መምጣቱ በሁለት መንገድ ጠቅሞታል። አንድም ቴክኖሎጂውን በቅርበት የመተዋወቅ ብሎም በየወቅቱ በባለሙያ የሚደረግለት ድጋፍ ለውጤቱ ያግዘዋል። አለፍ ሲልም ሌሎች መሰል በግብርና ቴክኖሎጂ የማስፋፋት ስራ ውስጥ ተሳታፊ እንዲሆን መንገድ ይከፍትለታል። በሌላ በኩል ደግሞ የዘር ብዜቱ በመደበኛ ግብርና ከሚያመርተው ምርጥ የተሻለ ውጤት ያስገኝለታል። ገቢውም በዚያው ልክ መሰረታዊ ልዩነት እንዳለው በመስኩ የተሰማሩ አርሶ አደሮች ይናገራሉ። በባኮ የምርምር ማዕከል ስር በማዳቀል በሚገኝ ምርጥ የበቆሎ ዘር በማባዛት ስራ ላይ በርካታ አርሶ አደሮች ተሰማርተዋል። ከነዚሁ መካከል በኦሮሚያ ክልል ጢሮ አፈታ ወረዳ በደቻ ነጥ ቀበሌ የበቆሎ ዘር በማባዛት ስራ ላይ የተሰማሩት አርሶ አደሮች ምርጥ ዘር ማባዛት ከጀመሩ ወደ አስርት ዓመታት ገደማ መድረሳቸውን ይናገራሉ። አባጅ አባጂ አዳጂ እንጀራ ማን ገንደደቸላ አባጅ አዳጅ ይባላለው አርሶ አደር ነኝ። የምርጥ ዘር የሚባዛው እዚህ እኛ ጋ ነው። ይህን ዘር ማባዛት ከጀመርን ውለን አድረናል። አሁን ወደ አስር ዓመት ገደማ ሆኖናል። ዘሩን ስናባዛ በተከታታይ ከሶስት ዓመታት በላይ በመሬቱ ላይ መቀጠል አንችልም። ምክንያቱ ደግሞ የመሬቱ ለምነት ስለሚቀንስ ነው። የመሬቱ ለምነት ሲመለስና የአየሩ ሁኔታ ጥሩ ሲሆን ዳግም እንቀጥላለን። ከጥቅሙም አንጻር ብናየው ከየትኛውም የእርሻ ስራችን ዘር ማባዛት ነው እኛን እየጠቀመን ያለው። በኢትዮጵያ ከ26 በላይ ሀገር በቀል የግል የዘር አባዥ ድርጅቶች እንዳሉ ከግብርና ምርምር ኢንስቲትዩት ያገኘነው መረጃ ያመለክታል። እነዚህ ድርጅቶች አብዛኞቹ በተዳቀለ የበቆሎ የዘር ብዜት ላይ የተሰማሩ መሆናቸውን የሚጠቅሰው መረጃው፣ ኢትዮጵያ ከበቆሎ ውጭ ያሉ የጥራጥሬ ምርጥ ዘሮችን በውጭ ዘር አቅራቢ ድርጅቶች ላይ ጥገኛ መሆኗን ያመለክታል። እንደዚያም ሆኖ የግል ዘር አባዥ ድርጅቶች በተለይ በአርሶ አደር ማሳ ላይ የሚደረግ የበቆሎ ምርጥ ዘር ብዜት የጥራት ችግር እንደሚገጥማቸው ነው የሚነገረው። የባኮ ብሔራዊ የበቆሎ ምርምር ማዕከል ዳይሬክተሩ አቶ በየነ አበበ ሲናገሩ በአርሶ አደር ማሳ ላይ እየተባዙ ያሉ ዘሮች በተለያዩ የግንዛቤ እጥረት በተለያየ አይነት ሁኔታ ዘሮቹ ኳሊቲያቸው ተጠብቆ የመመረቱ ችግር አለ ያው በሀገር ደረጃ ስለዚህ ምንድን ነው አርሶ አደር እነዛ ፐብሊክ ዛራፊዎችን የመጠቀሙ ላክሚሽን ዘርቬሽን ያሳያል በምን ምክንያት በኳሊቲ ምክንያት ማለት ነው አንደኛው እና ዋነኛው የበቆሎ ችግር ከረንት የዘር ጥራት ችግር አለ እንደ ሀገር ማለት ነው። የተሻሻሉ የበቆሎ ዘሮች በኢትዮጵያ የተሻለ ምርት በማስገኘት ረገድ ውጤታማ እንደነበሩ የሚገልጹት አቶ በየነ ጊዜያቸውን ያጠናቀቁ ምርጥ ዘሮች በገበያ ላይ መቆየታቸው ሌላው የግብርና ምርምር ውጤትን ለማሸጋገር በሚደረግ ጥረት ውስጥ ከሚያጋጥሙ ተግዳሮቶች አንደኛው እንደሆነ ይገልጻሉ። ቢኤች 6 60 ቢኤች 6 61 አምስት አርባ አምስት ኪዩፒኤም ወይም በፕሮቲን የዳበረ በቆሎና በመሳሰሉ መጠሪያዎች የሚታወቁ የበቆሎ ዝርያዎች የተወሰነና የተፈቀደላቸው ጊዜ ሲያበቃ ከገበያ መውጣት እንዳለባቸው ያስረዳሉ። ቢኤች 660 ተብሎ የሚታወቀው የበቆሎ ዝርያ የመጠቀሚያ ጊዜው በማብቃቱ ቢኤች 661 በተባለ ዝርያ መተካቱን በማሳያነት ያነሳሉ። ምርጥ ዘርን ከማባዛትና ከማዳረስ ባሻገር በኢትዮጵያ ከረዥም ጊዜ ጀምሮ በመንግስት የግብርና ምርምር ማዕከላትና በተለያዩ ዓለም አቀፍ መንግስታዊ ባልሆኑ ድርጅቶች አማካኝነት በምርምር የተገኙ የግብርና ውጤቶች በአርሶ አደሩ ማሳ ላይ ሲሞከሩ ቆይተዋል። አሁን ምርታማነታቸው የተረጋገጡ የበቆሎ ዝርያዎች በአማካይ በሄክታር አርባ ኩንታል ምርት የሚያስገኙ ናቸው። ነገር ግን ሙሉ የእርሻ ግብዓት ተጠቅመው በባለሙያዎች የዘውትር ክትትል በአንድ ሄክታር መሬት ላይ እስከ 120 ኩንታል ምርት ማምረት እንደሚቻል ከዓመታት በፊት በአንድ የአርሶ አደር ማሳ ላይ የተደረገ የሙከራ ስራ ያሳያል። አርሶ አደር መሐመድ አወል ሀጂ አባ ምጫ ይባላሉ። በዚያው የኦሮሚያ ክልል ኦሞ ናዳ ወረዳ ነዋሪ ሲሆኑ ሳሳካዋ ግሎባል ሁለት ሺህ ከተባለ መንግስታዊ ያልሆነ ድርጅት ጋር በመሆን ይህንኑ ማሳካት እንደቻሉ ይናገራሉ። ጊዜው የቆየ ነው። ረዘም ያለ ጊዜ ነው። ግሎባል ሳሳካዋ ግሎባል የሚባል በጥራት ነው የተሰራው። መቶ ሀያ ኩንታል ተገኝቶዋል። እንደ ሀገራችን ሳይንሳዊ መልኩን በያዘ ነው። ይህምፍል ማዳበሪያ ምርት ዘር የቦይ ካቦይ ርቀት የአረም ቦክ፣ የዘር ቦክ፣ ይህ ሁሉ ተጠብቆ ነው። አርሶ አደር መሐመድ አወል ከመሬት ዝግጅት ጀምሮ የምርጥ ዘርና አስፈላጊውን የእርሻ ግብዓት በአግባቡ ተጠቅመውና በባለሙያዎች ታግዘው በአንድ ሄክታር መሬት ላይ አንድ መቶ ሀያ ኩንታል በቆሎ ማምረት እንደሚቻል ሲያሳዩ፣ በወቅቱ ከእርሳቸው በተጨማሪ የአካባቢው አርሶ አደሮች ይህንኑ ተሞክሮ እንዲቀስሙ የእርሻ ስራውን ሂደት እንዲከታተሉ ተደርጎ እንደነበር ይናገራሉ። ነገር ግን ተከታትሎ በመጡ ዓመታት ሂደቱን የተከታተሉ አርሶ አደሮች ይቅርና እርሳቸውም ቢሆኑ ያንኑ መድገም እንዳልቻሉ ይገልጻሉ። አርሶ አደሩ የግብርና የምርምር ግኝቶችን ውጤታማና ተከታታይነት ባለው መልኩ ተግባራዊ ለማድረግ ሊገዳደሩ የሚችሉ በርካታ ምክንያቶች መኖራቸውን አቶ በየና አበበ ይገልጻሉም። ያን የነበረው ምናልባት አርሶ አደሩን የማነቃቃ የማርኬቲንግ ሲስተም ሊኖር ይችላል። በቆሎ በዚጋ የዛሬ አመት ይዘና ዛሬ ያለው በቆሎ ገዳ ገዳ ላይ ግሪን ማርኬት ብል አልነበረም ይሆናል። ያን በዛ ዛሬ ሀያ ዓመት ማለት ነው። ምናልባት እነዚህ እነዚህን ነገሮችን ይህን ሁሉ ተለፍቶበት አርሶአደር ኢንዱስትሪ አርጎት ሊሆን ይችላል በወቅቱ በእርግጥ ነው። አርሶአደር መሐመድ አወል ከግብርና ቴክኖሎጂ ጋር መቀራረባቸው በተፈለገው ፍጥነት ባያራምዳቸውም ዛሬ በትራክተር ለማረስ ወደ መሸጋገር መድረሳቸውን ገልጸውልኛል። በኢትዮጵያ የምርት ዘር ብዜትን ጨምሮ በሚከናወኑ የግብርና ምርምር ስራዎች አርሶአደሩን በቀጥታ ማሳተፉ የምርምር ውጤቱን በቀላሉ ለማሸጋገር ብሎም ተቀባይነት ማስገኘቱ አይቀርም። ነገር ግን ጥራትን ጨምሮ የአገልግሎት ጊዜያቸው የሚያበቃ የዝርያ አይነቶችን በተቀመጠው ጊዜ ውስጥ ከገበያ አለማስወጣት አርሶአደሩን ውጤት አልባ ማድረጉ አይቀርም። በተጨማሪም በሀገሪቱ በበቆሎ ላይ ብቻ ያተኮረው የግል ድርጅቶች የዘር ብዜ ስራ ወደ ሌሎች የሰብል አይነቶች ማስፋፋት ካልተቻለ በግብርና ስራ ላይ ጥገኛ ለሆነች ሀገር ምርጥ ዘርን ጨምሮ ለግብርና ግብዓት የምታወጣውን የውጭ ምንዛሪ ማሳጣቱ አይቀርም። የዛሬን በዚሁ ላብቃ። ሳምንት በሌላ መሰናዶ እንጠብቃችኋለን። ከዝግጅቱ ጋር ታምራት ዲንሳ ነኝ። ጤና ይስጥልኝ።